ከለጋሾች የሚጠበቀው እርዳታ በሚፈለገው መጠን አለመገኘቱ ተገልጿል። ከልማት አጋሮች በወቅቱ የሚጠበቀው እርዳታ ካልደረሰ የኢትዮጵያ መንግስት ለሌሎች የልማት ስራዎች ከመደበው በጀት በመቀነስ ወደ አስቸኳይ እርዳታ እንደሚያዞር አስታውቋል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው። በዚህ ሳምንት መጀመሪያ ላይ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽህፈት ቤት ያወጣው መረጃ አራት ነጥብ አምስት ሚሊዮን ለሚሆኑ እርዳታ ፈላጊ ኢትዮጵያውያን ምግብ ነክና ምግብ ነክ ያልሆኑ እርዳታዎችን በሚቀጥሉት ሶስትና አራት ወራት ለማቅረብ ከአንድ መቶ ሀምሳ ሚሊዮን ዶላር ያላነሰ ገንዘብ እንደሚያስፈልግ ታውቋል። እርዳታውን በሚፈለገው መጠንና ጊዜ ለማቅረብም ገንዘቡ እስከ መጪው ህዳር ወር ጠቅልሎ መግባት እንዳለበትም አሳስበዋል። ይሁንና ከብዙዎቹ ለጋሽ አካላት ይህ አፋጣኝ ምላሽ እንዳልተገኘ በግብርና ሚኒስቴር የሕዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ለቪኦኤ ገልጸዋል። ያስፈልጋል የተባለው የብር ዶላር መጠን እንደተጠበቀው ያልከውም ከዛ በላይም ሊሆን ይችላል ነገር ግን እስካሁን መንግስት በራሱ ከመጠባበቂያ ህል ክምችት ዜጎችን በመድረስ ሊደርስ የነበረውን ጉዳት ለመከላከልና ለመቋቋም ለመቀነስ ሰፊ ጥረት ነው ያደረገው። ስለዚህ በቀጣይ ደግሞ እነዚህ ልማት አጋሮች አናስገድዳቸውም። ፈቃደኛ ከሆኑ ያለውን ሁኔታ ካዩና ከደረሱበት እርዳታቸውን ሊያስገቡ ይችላሉ፣ ሊሰጡ ይችላሉ። ቀደም ተብሎም አንዳንድ ልማት አጋሮች በዚህ ውስጥ ተሳትፎ የራሳቸውን ድርሻ እየተወጡ ያሉ አሉ። ነገር ግን እንደተጠበቀው አሁንም ቢሆን ከሪፖርት ያለፈ አብዛኛዎቹ በአካል ደርሶ ይህንን ለምንፈልገው ነገር አፋጣኝ ምላሽ አልተገኘም ማለት ይቻላል። ነገር ግን ከሰጡ ይሰጣሉ እነሱ ይሰጣሉ ተብሎ ደግሞ አይጠበቅም። መንግስት በሀገር ውስጥም ከውጭም እየገዛ ህዝቡን የመድረስና የመታደግ ኃላፊነት ስላለበት ሰፊ ስራዎች ተሰርተዋል። የችግሩንም ወቅት በዚህ አይነት ሁኔታ ተቋቁሟል። መንግስት በቀጣይ ደግሞ መሆነውን አብረን እናያለን። ሊመጣ ይገባዋል የሚባለው እርዳታ፣ የሚጠበቀው እርዳታ የማይደርስ ከሆነ መንግስት የሚደርሰውን ደርስ የሚችለውን ጉዳት ለመከላከል የሚያስችል አሁን ብቁ አቅም አለው ብለው ያምናሉ። እንግዲህ መንግስት ኃላፊነቷ አንዱ ይሄ ነው እንግዲህ ታስበው እርዳታ ሰጪዎች ይደርሱልኛል ብሎ አይደለም የተቋቋመ። ያለው ቢሆን መልካም ነው። ሌሎች ልማት የምንሰራበትን ወደዚህ አናዞርም ማለት ነው። ስለዚህ በዚህ ሰዓት በተፈለገው ሰዓት የሚፈለገው እርዳታ ካልደረሰ ሌላ ጊዜ ብረባረብ ምንም ትርጉም የለውም። አሁን አሳውቀናል፣ ታውቋል። አሁን ከተደረሰ ደረሰ፣ ካልደረሰ ግን መንግስት ግፋ ብል ሌሎች ልማቶችን ለማፋጠን ነው እቅድ ይዘው ያለ። ሌሎች አጋሽ የልማት አጋሮች በተፈለገው ሰዓት ደርሰው ካልረዱ ከልማቱ ቀንሰው ህዝቡን መታደጉ ግዴታው ነው። ስለዚህ አሁን ማየት ያለብን ነገር ምንድን ነው? የተሰጠው ሪፖርት አለ እነሱ ራሳቸው ላውንች ያደረኩት ማለታሪያንት በጋራ ሆነው ከመንግስት ጋራ እሱን በተገቡት ባለ ሁኔታ እርዳታ ቢሰጡ መልካም ነው። ካልሰጡም ግዴታችን ነው መንግስት ህዝቡን ይታደጋል ይደርሳል። ከጥገኝነትና ከእርዳታም ለመውጣት ነው። ትልቁም ጦርነታችን ከጥገኝነትና ከእርዳታ ለመላቀቅ ራሳችንን ችለን ለመቆም በምናደርገው ርብርብ ውስጥ የልማት አጋሮቻችንን ድጋፍ ደግሞ እንፈልጋለን። የትኛውም ሀገርም እንደምደረግ ስለዚህ ብዙ ስጋት የለንም ብለው መውሰድ ይቻላል። የተረጂዎች ቁጥር በአሁኑ ጊዜ ከፍ እያለ መሄዱንና ካለፈው ነሐሴ ወር አጋማሽ ጀምሮ አራት መቶ ሺህ ተጨማሪ ተረጂዎች እንዳሉም የኦቻ መረጃ ያስረዳል። አቶ አለማየሁ ብርሃኑ በበኩላቸው እስከ ዛሬ በመንግስት በኩል በተከናወኑ ተግባራት የተረጂውን ቁጥር አነስተኛ እንዲሆን ማድረግ መቻሉን ይናገራሉ። አሁን የተረጂው ቁጥር ቀደም ብለን ኦቻ ብቻ ሳይሆን መንግስት በራሱ ቀደም ብሎ ያሳወቀ ጉዳይ ነው፣ በጋራ ያሳወቅነ ጉዳይ ነው። እንግዲህ አሰስመንቱ በየጊዜ ነው የሚሰራው። አሁን በመንግስት በኩል ይሄ አሰስመንት ተሰርቷል ብለን እንደ ግብርና ሚኒስቴር ይሄ ነው የሚለው ነገር የለንም። አሁን ነገር ግን እስካሁን መንግስት በወሰዳቸው እርምጃዎች ከራሱ የመጠባበቂያእህል ክምችት ህብረተሰቡን በመድረስ ከአንዳንድ ልማት አጋሮች ጋር በመሆን ሰፊ ስራ ተሰርቷል። በዚህም ውጤት ተገኝተዋል። የተረጂዎች ቁጥር በየጊዜው በሚሰሩ ቅኝቶችና ግምገማዎች ለህዝብ ይፋ እንደሚደረግ የጠቀሱት አቶ አለማየሁ በአሁኑ ወቅት የዝናቡ ስርጭት የተሻለ እንደሆነና በዚህም ተጠቅሞ ምርታማነትን ለማሳደግ እንደሚቻል የተለያዩ ጥረቶችም እየተደረጉ መሆናቸውን አስረድተዋል። በቅርቡ አፋጣኝ ቅኝትና ግምገማ ለማካሄድ ከመንግስት ከተባበሩት መንግስታት አካላትና መንግስታዊ ካልሆኑ ድርጅቶች በተውጣጡ አባላት በ11 ቡድኖች ተዋቅረው ችግሩ በሚገኝባቸው የአገሪቱ ክፍሎች ተሰማርተው እየሰሩ ናቸው። በዚህ ረገድ የተገኘ ውጤት ካለ በሚል ለቀረበላቸው ጥያቄ አቶ አለማየሁ መልስ ሰጥተዋል። በየጊዜው አሰስመንት ሲሰራ ይሄ በምሰራበት ጊዜ ውጤቱን የሚያሳውቁት በቅንጅት ነው የሚሰሩት አካላት ማለት ነው። ስለዚህ እንደኛ እንደ ግብርና ሚኒስትር ከተለያዩ አቅጣጫ የሚወጡት ተደራጅተው ለተቋሙ ለመንግስትም ሪፖርት ሲደረግ ነው ለመንግስትም ሆነ ለሌላ አካል ይፋ የሚደረገው ማለት ነው። በእኛ በኩል ግን አሁን ያለው ቀደም ብለን ከወጫም ይሁን ከሌላው ከሌላ አካል ጋር የተቋሙ የበላይ አመራሮች ተገኝቶ ለህብረተሰቡም፣ ለሚመለከታቸውም ይፋ ያደረጉት ቁጥር አለ። እስካሁን እሱ ነው ይዘን ያለ ነው። በቀጣይ ደግሞ ያ እንደምታውቁት በፈለጋችሁ ሰዓት እንደምትጠይቁን ሁሉ በስልክም ትጠይቁናላችሁ፣ በአካልም ትጠይቁናላችሁ። እኛ ለህዝብ መረጃ ለመስጠት ሁልጊዜ ዝግጁ ነን። አሁን ያለው ሁኔታ ግን በተጨባጭ በምድር ላይ ያለው በመሬት ላይ ያለው ቀደም ተብሎ የተነገረው እንዳለ ነው። ሌላ የተለየ ነገር ሲኖር ግን እንደ መንግስትም እንደ ተቋምም መናገር ይቻላል ማለት ነው። አፋጣኝ ወይም አስቸኳይ በሆነ ሁኔታ ቅኝት የሚያደርግ አስራ አንድ ቡድኖች የተቋቋሙበት ምክንያት አዲስ ነገር ስለተፈጠረ ነው? ምንድን ነው? አሁን ምንም የተፈጠረ አዲስ ነገር የለም። በየጊዜው የሚደረግ ነገር ነው። ይህ ኢትዮጵያ ላይ የሚከሰት ጉዳይ ብቻ አይደለም። ተደጋግሞ እንደተገለጸው ኤልኒኞ የተሰኘው የአየር ንብረት ክስተት የፈጠረው የዝናብ መጠንና ስርጭት መዛባት የሚያስከትለው መዘዝ እስከሚቀጥለው የአውሮፓውያን አዲስ ዓመት አጋማሽ ድረስ ሊዘልቅ እንደሚችልም ስጋት አለ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ